You're with SBS Radio. ወቅታዊ ጉዳዮች ድህነትን አስመልክቶ የወጣ አንድ ሪፖርት የሴንተርሊንክ አበል ተቀባይ ለሆኑት የድጎማ ጭማሪ እንዲደረግና አነስተኛ ገቢ ላላቸው ሰዎች አቅም የሚመጥኑ ተጨማሪ ቤቶች እንዲሰሩ ጥሪ እንዲቀርብ ምክንያት ሆኗል። በሪፖርቱ መሠረት 13 ፐርሰንት አውስትራሊያውያን በድህነት ይኖራሉ ያም የበለጸጉት አገራት አባል ከሆኑት የምጣኔ ሀብት ትብብርና እድገት ድርጅት አባል አገራት ውስጥ አውስትሬሊያን ወደ ኋላ አሰልፏል። ከ 3 ነጥብ ሁለት ሚሊዮን በላይ አውስትራሊያውያን በድህነት ውስጥ የሚኖሩ ሲሆን ሰባት መቶ ሰባ አራት ሺዎቹ ዕድሜያቸው ከ አስራ አምስት ዓመት በታች የሆኑ ሕፃናት ናቸው። በአውስትሬልያ ማኅበራዊ ግልጋሎትና በኒው ሳውዝ ዌልስ ዩኒቨርሲቲ 2020 ድህነት በአውስትሬሊያ ክለሳ በሚል ርዕስ የወጣው ሪፖርት እንደሚያመለክተው አውስትሬልያ ውስጥ ከስምንት አዋቂዎች ውስጥ አንድ፣ ከስድስት ሕፃናት አንዱ ከድህነት ወለል በታች የሚኖሩ ናቸው። በኒው ሳውዝ ዌልስ ዩኒቨርሲቲ የማህበራዊ ፖሊሲ ምርምር ማዕከል ዳይሬክተር ፕሮፌሰር ካርላ ትሬሎር የድህነት መጠኑን አስመልክተው ሲናገሩ እኒህ ተመኖች ምንም እንኳን ያልተስተጓጎለ የመጣኔ ሀብት እድገት በታየበት ወቅት ከአንድ አሠርተ ዓመት በላይ ያለማቋረጥ ተከስተው ያሉ ናቸው። በዓለም አቀፍ ደረጃ ከሌሎች የበለጸጉ አገራት ጋርም ሲነጻጸር በእጅጉ ዝቅ ያለ ነው። ውጤታችን ካብላጫዎቹ ሀብታም አገሮች የከፋ ነው። ራሳችንን እንደ ኒውዚላንድ፣ አየርላንድ እና ጀርመንን ከመሳሰሉት አገራት ጋር ስናነጻጽር አውስትራሊያ ውስጥ ድህነትን በመግታቱ ረገድ በእጅጉ ወደ ኋላ የቀረንን ብለዋል። የብራዘርሁድ ኦፍ ሴንት ሎረንስ ዋና ዳይሬክተር ካኒ ሎምበርግ እንደ ብዙዎቹ ድህነትን ለመቅረፍ እንደሚባትሉት ድርጅቶችና ወገኖች በሪፖርቱ ግኝቶች እምብዛም አልተደነቁም። ይሁንና 18 ፐርሰንት የተጠጉ ዕድሜያቸው ከ15 ዓመታት በታች የሆኑ ሕፃናት አውስትሬሊያ ውስጥ በድህነት መማቀቅ ግና አለቅጥ አሳሳቢ ሆኖባቸዋል። እኒህ ሕፃናት በላጤ ቤቶች ውስጥ የሚኖሩ አርባ ፐርሰንት ያህሉ ልጆች በድህነት ውስጥ እንደሚኖሩ እናውቃለን። ከዓለም ከበርቲ አገራት አንዷ በሆነችው እንደ አውስትሬልያ ባለ አገር ይህ ባልሆነ ነበር። ይህ ፍጹም ኢፍትሐዊነት ነው። ከተሞክሯችንና የምርምር ውጤቶቻችን እንደምናውቀው በድህነት ውስጥ ኖረው በድህነት ውስጥ ያደጉ ልጆች በቀሪው የሕይወት ዘመናቸው ውስጥም ወደ ኋላ ለመቅረት የተጋለጡ መሆናቸው ብቻ ሳይሆን ለተለያዩ ዓይነት የሥቃይ መዘዞችም ይዳረጋሉ በማለት የህጻናት ልጆችን ለድህነት መገለጥ በሕይወት ዘመናቸው የሚያስከትሏቸውን አሉታዊ ጎኖች አመላክተዋል። የግሪንስ መሪ አደምባንት ሪፖርቱን ከተመለከቱ በኋላ በሰጡት አስተያየት አውስትሬሊያ የድህነት ቀውስ የገጠባት ስለመሆኑ መሆኑ ሲገልጡ አውስትሬሊያ ውስጥ የኢ እኩልነት ቀውስ አለብን። ከበርቲዎች ይበልጡኑ እየከበሩ ሲሄዱ የተቀሩት ግና ወደ ኋላ እየቀሩ ነው። አውስትራሊያ ውስጥ ሥራ የሌላቸው ሰዎች ሁኔታ የከፋ ነው። ሥራ አጥነትና ከሙያ ክህሎት በታች መቀጠር እየናረ ነው። ያም ለድህነት ወለል ይዳርጋል፣ ሥራ ፈልጎ የማግኘት አቅምን ያሳጣል ብለዋል። አውስትራሊያ ውስጥ ለአንድ አዋቂ ላጤ ከፍተኛው የኒው ስታርት ክፍያ 559 ዶላርስ በየሁለት ሳምንት ሲሆን ላጤ ወላጆች እስከ 6 አራት ዶላርስ ከ7 ሳንቲም ያገኛሉ። የአንግሊኬር አውስትሬልያ ዋና ዳይሬክተር ካሲ ቻምበር ይህ አይነቱ ክፍያ ዝቅተኛ ብቻም ሳይሆን የድህነት ወጥመድም ነው በማለት የክፍያ ጭማሪ እንዲደረግ ጥሪ አቅርበዋል። የግሪንስና ሌበር ፓርቲም በድህነት ቀረፋ መስክ ለተሰማሩ የማኅበራዊ ሕይወት ተሟጋቾች ድጋፋቸውን ሲቸሩ፣ የፌዴራል መንግስቱ ግና አሁን ያለው የክፍያ መጠን በቂ ነው ሲል በተቃርኖ ቆሟል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኢዩ አምሃሪክን ይጎብኙ።